ከኢኮኖሚው ዓለም ትናንት የኢትዮጵያ መንግሥት ከፍተኛ ሹማምንት ለጀርመናውያን ኩባንያዎችና ባለውረቶች በኢትዮጵያ አሉ ያሏቸውን የመዋዕለ ንዋይ ዕድሎች በሃኖቨር ከተማ ሲያስተዋውቁ ውለዋል። ባለስልጣናቱና የልዑካን ቡድኖ አባላት የጀርመናውያኑን ቀልብ ይገዙልናል ያሏቸውን መረጃዎች በቁጥሮችና የፎቶግራፍ ማስረጃዎች እያስደገፉ ኑ በኢትዮጵያ ስሩ ሲሉ ተደምጠዋል። ከ100 ሚሊዮን በላይ ሸማች ያለው ገበያ 88 ሚሊዮን ገበሬ የሚያሳትፍ ሰፊ የግብርና ዘርፍና የእርሻ መሬት በዓለም ገበያ ተቀባይነት ያላቸው የቡና፣ የጤፍ፣ የሰሊጥ፣ የጥራጥሬና የአበባ ምርቶች ኢትዮጵያውያኑ በልበ ሙሉነት ከሚናገሩላቸው ጎራ ይመደባሉ። የአገሪቱ የማምረቻ ዘርፍ ማሽነሪዎች በውጭ ምንዛሬ እየሸመተ መቀጠል አይችልም የሚሉት የኢትዮጵያ ኢንዱስትሪ ሚኒስቴር ሚኒስትር ድኤታ ዶክተር መብርሃቱ መለስ የመንግስታቸው ቀልብ በጀርመናዊ ኑ ላይ እንዳረፈ ይናገራሉ። ዶክተር መብርሃቱ እንደሚሉት በመድረኩ መንግስታቸው ወደሚገነባቸው የኢንዱስትሪ ፓርኮች የሚገቡ ጀርመናውያን ኩባንያዎች እና ግብአት አምራቾች ማፈላለግ ቀዳሚ ዓላማቸው ነው። የኢንዱስትሪ ፓርኮች በፍጥነት እየተገነቡ ነው። በዘጠኝ ወሩ ሁሉ ውስጥ ሀዋሳ ፓርክ ተዘጋጅተዋል። አሁንም የመቀሌ ተዘጋጅተዋል። የኮምበልቻም እንደዚህ ተዘጋጅተዋል። ቀጥሎም የአዳማ ይመጣል። የድሬዳዋ እና በክልልም የሚለሙ ክልሎች የሚያለሟቸው ኮርፖሬሽን አቋቁሞ የግብርና ምርት ማቀናበሪያ የምንላቸው ግንባታ እየተጀመረ ነው ያለው። እዚህ ውስጥ የሚገቡ ባለሀብቶችና ለእነዚህ የተለያየ የማሸጊያ የሚያቀርቡ ፓወር ሶላር ሊሆን ይችላል ከፀሐይ ብርሃን ከንፋስ ሊሆን ይችላል። እንደዚሁም ማሽነሪ የሚያቀርቡ ለነዚህ ኩባንያዎች እንፈልጋለን ማለት ነው። ኢኮኖሚ በጣም ግዙፍ እየሆነ እየሄደ ስለሆነ ይሄ ደግሞ ከውጭ እየገዛ የውጭ ምንዛሬ ደግሞ ወደ ውጭ እየላክ በዛ መቀጠል አንችልም። ስለዚህ ይህን ኢኮኖሚ ወደፊት ለመውሰድ ከባድ ኢንዱስትሪዎችም መምጣት አለባቸው ነው ብረት ቢሌት የሚሉት እየጫን ከውጭ ማምጣት አንችልም። የውጭ ምንዛሬ ይጠይቃል። ሁለተኛው ማጓጓዣ ውድ ነው። ከዛ ደግሞ የሚወስደው ጊዜ አለ። ስለዚህ ብረት ምንፈለግ ስቲል ኢንዱስትሪ ማሳደግ ማሽነሪ፣ የፋብሪካ ግንባታም ራሱ ያስፈልጋል። እዛ ውስጥ ደግሞ የሚተከሉ ማሽነሪዎችም መመረት አለባቸው አገር ውስጥ ማለት ነው። ስለዚህ እኛ የጀርመን ኩባንያዎች እንዲገቡ እንፈልጋለን። በተለይ በኤነርጂ ሴክተሩ በስፋት መግባት ይችላሉ በ ዳሴ ግድብም እየገቡ ነው ያሉ እነ ሲሜንስ እና ሌሎችም ወደ ኬንያ በሚዘረጋው እየገቡ ነው። ስለዚህ እነሱም ከፍተኛ ፍላጎት አላቸው። ሁለተኛ ደግሞ በዋናው አጀንዳችን በአግሮ ፕሮሰሲንግ ሊገቡ የሚችሉትን ያሉትን እድሎች አስተዋውቀን፣ አሳምነን እንዲገቡ ማድረግ ነው ያለብን። የድንች ዘር እያባዛ የሚሸጠው ሶላና ኩባንያ በኢትዮጵያ ገበያ ላይ አይኑን ጥሏል። የድንች ዘሮቹን ከአ0 በላይ ለሚሆኑ አገራት የሚያከፋፍለው ሶላና ወደ ኢትዮጵያ ለመግባት ሲወጥን የምስራቅ አፍሪቃን ገበያ ታሳቢ አድርጎ ነው። ኩባንያውን ወክለው በጀርመን ኢትዮጵያ የንግድና መዋለንዋይ የውይይት መድረክ ላይ የተገኙት ካርሰን ግሪም በሚቀጥሉት ጥቂት ዓመታት የድንች ዘር የሚያራቡበትን የእርሻ ስራ እንደሚጀምሩ ተስፋ አድርገዋል። ለሀገራቸው የውጭ መዋለንዋይ ይፈልጋሉ። እኛንም በኢትዮጵያ የድንች ዘር እንድናመርት ጠይቀውናል። ችግሩ ጥብቅ የንጽህና አጠባበቅ ሕግ አላቸው። ይህ ደግሞ ስራውን እጅግ ውድ ያደርገዋል። አላማው ለሀገሬው ገበሬ ጥሩ የድንች ዘር በተመጣጣኝ ዋጋ ማቅረብ መሆን አለበት። ይህ በኢትዮጵያ ለሚኖረን መዋለ ንዋይ ቁልፍ ጉዳይ ነው። እኛ ደግሞ ለሀገሩ ገበያ በአገር ውስጥ ዘር ማምረት እንድንችል ቀለል ያለ የአሰራር ዘይቤ እንፈልጋለን። ካርሰን ግሪም ከኢትዮጵያውያኑ የልዑካን ቡድን መካከል ጥያቄያቸውን የሚመልስ አብሯቸውም የሚሰራ አጋር ሲያፈላልጉ ነው የዋሉት። የኢትዮጵያ መንግስት እንደ ካርሰን ግሪም ያሉ ጀርመናውያንን ቀልብ ለመሳብ ጥረት ሲያደርግ ይህ የመጀመሪያው አይደለም። ከዚህ ቀደም በሙኒክና በሃምቡርግ ከተሞች ተመሳሳይ መሰናዶች ነበሩ። በጀርመን የኢትዮጵያ አምባሳደር ኩማ ደመቅሳ ጥረቶቹ ፍሬ ማፍራታቸውን ይናገራሉ። ከጀርመንም በኩል ኢትዮጵያ ላይ ኢንቨስት ለማድረግ ኢትዮጵያ ላይ የንግድ ትስስር ለማጠናከር ከአጭር ጊዜ ወዲህ ልዩ ትኩረት የሰጡት ጉዳይ ይመስላል። ከዚህ በመነሳት በየዓመቱ በተናጠል በተለያየ ጊዜ የምንሰራቸው ስራዎች እንደተጠበቁ ሆኖ የኢትዮጵያ ባለሀብቶችና የጀርመን ባለሀብቶችን በማገናኘት በኢትዮጵያ ውስጥ መጥተው ኢንቨስት እንዲያደርጉ በኢትዮጵያ ውስጥ መጥተው የንግድ ትስስራቸውን እንዲያጠናክሩ ኢትዮ ጀርመን ቢዝነስ ፎረም የዛሬ ዓመት ሁለት ትልልቅ ስቴቶች ላይ አድርገናል። አንደኛው ባቫሪያ ሚዩኒክ ማለት ነው። ከዛ በኋላ ደግሞ ሀምቡርግ ትልቅ ከተማ ነው፣ እሱም እዛ ላይ አድርገን ነበረ። ከቢዝነስ ፎረሙ በኋላ ጥሩ እንቅስቃሴ አለ። ለምሳሌ ከባቫሪያ ባለፈው መስከረም ጥቅምት አካባቢ ላይ ሀያ ካምፓኒዎች ሄደው ኢትዮጵያን አይተው ተመልሷል። ቀስ በቀስም ወደ ስራ ለመግባት እየተዘጋጁ ያሉ ኢንቨስተሮች አሉ። ዝም ብሎ እርዳታ የመስጠት ሳይሆን ከአፍሪካ ጋር ኢትዮጵያን ጨምሮ ማለት ነው የግል ባለሀብቶችንም በማንቀሳቀስ ስራ በመፍጠር ለምሳሌ አውሮፓን እያስቸገረ እያስጨነቀ ያለውን ስደተኛን ራሱ እዛው ማስቀረት ይቻላል የሚል ፍላጎት አላቸው። ስለዚህ ሁለቱ የተቀጣጠሙ ነው የሚመስሉት። ከኢትዮጵያ አንጻር ብቻ ሳይሆን ከጀርመንም በኩል ፍላጎቱ እየጨመረ እየመጣ ይመስላል። አንዳንድ ኢኒሽቲቭም እየወሰዱ ነው። አሁን በተለይ በፖለቲካው መስክ ማርሻል ፕላን ዊስ አፍሪካ ኮምፓክት ዊስ አፍሪካ የሚሉ እንቅስቃሴዎችን እያደረጉ ነው። በመድረኩ የኢትዮጵያን የመዋለ ነዋይና ንግድ እድሎች ካስተዋወቁ ግለሰቦች መካከል የህግ ባለሙያው ሉትስ ሃርትማን አንዱ ናቸው። ሃርትማን የጀርመን ባለወረቶችን ቀልብ መግዛት ለኢትዮጵያ መንግስት ልዑካን ፈታኝ እንደሆነ ይናገራሉ። ፈጣንና በቅጡ የተደራጀ የማጓጓዣ አገልግሎት የኃይል አቅርቦትና አስፈላጊ መሰረተ ልማቶች በተሟሉለት የጀርመን ኢኮኖሚ ውስጥ መስራት የለመዱት ኩባንያዎችና ባለወረቶች ፈታኝ የስራ ከባቢን ለመሞከር ግን ችላ እንደማይሉ ሉትስ ሃርትማን እምነታቸው ነው። ጀርመናውያን ምርቶቻቸውን ለሌሎች ሀገራት የመሸጥ ልምድ አላቸው። መዋለ ነዋያቸውን በሌሎች ሀገራት በማፍሰስ ግን ትልቅ የሚባሉ አይደሉም። ስለዚህ የኢትዮጵያ መንግስት ጀርመናውያን ምርቶቻቸውን እንዲሸጡ ብቻ ሳይሆን መጥተው እሴት የተጨመሩባቸውን ምርቶች እንዲያመርቱ ማሳመን ይጠበቅበታል። ይህ ደግሞ በውጭ የሚገኙ ጀርመናውያን ዋና እንቅስቃሴ አይደለም። ቢሆንም ይህንን ለማድረግ ዝግጁ ሆኑ ጀርመናውያን አሉ። በኢትዮጵያ ለመስራት ፍላጎት ያላቸው የዘር አምራቾች መኖራቸው ተሰምቷል። ይሄ መልካም እድል ነው። ጀርመናውያን በቅጡ ያልተደራጁ አሰራሮችን አይፈሩም። በዚህ በጀርመንም በርካታ ችግሮች አሉ። ነገር ግን ይህ የሥራ ፈጣሪ ወይም ኢንተርፕርነር ሕይወት ነው። ወደዚያ የሚያመሩት ችግርን ለመፍታት ነው። ያንን በኢትዮጵያም ልናደርገው እንችላለን። ሃርትማን ራሳቸው 300 ሄክታር መሬት በሊዝ ተከራይተው ለጊዜው በ30 ሄክታር መሬት ላይ አትክልትና ፍራፍሬ ያመርታሉ። በጎርጎሮሳዊው ጥር 2016 ዓመተ ምህረት የእርሻ ላይ ስራቸውን የጀመሩት ሃርትማን በኢትዮጵያ ስራ ላይ ሲሰማሩ በርካታ ፈተናዎች መኖራቸውን አላጡትም። በኢትዮጵያ የኢንቨስትመንት ኮሚሽን በአጭር ጊዜ የስራ ፈቃድ ማግኘታቸውን እየጠቀሱ አሰራሩ ለዘለቄታው እንደ አጀማመሩ እንዲሆን ይመኛሉ። ሃርትማን ስራቸውን የጀመሩበት ጊዜ ታዲያ ኢትዮጵያ ለአንድ ዓመት ግድም ከናጣት የፖለቲካ ቀውስ በኋላ የአስቸኳይ ጊዜ አዋጅ ገቢራዊ ያደረገችበት ነበር። አገሪቱ በአስቸኳይ ጊዜ አዋጅ መተዳደር ከመጀመሯ በፊት በኦሮሚያ እና የአማራ ክልሎች በተቀሰቀሰው ተቃውሞ የሰው ህይወት ጠፍቷል፣ የመንግስትና የባለወረቶች ንብረት ወድሟል። ሃርትማን የፖለቲካና ተቃውሞ ወላፈን በእርሻ ስራቸው ላይ ያሳደረው ተጽዕኖ ባይኖርም ጉዳዩ ግን አሳሳቢ መሆኑን አይሸሽጉም። በእርግጠኝነት ይህ ወደ ሥራ በገቡ እቅዶች ላይ ተጽዕኖ ያሳርፋል። በምንገኝበት አካባቢ ምክንያት በዚያ ወቅት የደረሰብን ችግር የለም። ምናልባትም አትክልትና ፍራፍሬ አምርተን ለአገሬው ገበያ የምናቀርብ በመሆናችንም ሊሆን ይችላል። በአካባቢው ማህበረሰብ ዘንድ ያለን አቀባበልም መልካም ነው። ለማህበረሰቡ ቅርብ ለመሆን እንሞክራለን። ነገር ግን ኩነቱ ለውጭ መዋለ ነዋይ ተስማሚ አይደለም። ሁኔታው አሁን ተረጋግቷል። ይሁንና የሚቀጥል ይሁን አይሁን አሊያም በሁሉም የፖለቲካ ፓርቲዎች መካከል ትክክለኛ ፖለቲካዊ ውይይት ስለመደረጉ በዚያም ፖለቲካዊ መረጋጋትና ሰላም ስለመፈጠሩ ገና የምናየው ይሆናል። የኢንዱስትሪ ሚኒስትር ዴኤታው ዶክተር መብርሃቱ መለስ የአማራና የኦሮሚያ ክልሎችን የናጠውና ለበርካቶች ሕይወት መጥፋትና ንብረት መውደም ምክንያት የሆነውን ተቃውሞ የማይደገም ክስተት አድርገው ያቀርቡታል። ባለፈው በተፈጠረው የደረሱት ኪሳራዎች መንግስት ጥናት አካሂዷል። ጥናት አካሂዶ እነዚህ የወደመባቸው ሰዎች ችግራቸው እንዲፈታ ብዙ አማራጮች አስቀምጧል። ለምሳሌ ከውጭ ማሽነሪ ማስገባት ካለባቸው ለመተካት ከቀረጽ ነጻ ማሽኑ እንዲገባ፣ የባንክ ብድር የወሰዱ ካሉ የባንክ ብድራቸው የሚከፍሉበት ጊዜ እንዲራዘም፣ ካሳ የሚከፈላቸው ሰዎችም ተጠንቶ ካሳ እንዲከፈላቸው የመሳሰሉ በርካታ እርምጃዎች ያለው ሀገራዊ ኮሚቴ ኢንቨስትመንት ኮሚሽኑ የሚመራው ተቋቁመው ወደ ስራ ቶሎ የሚመለሱበት ሁኔታ ተፈጥሯል። ለቀጣይ ደግሞ ከፕራይቬት ሴክተር ሪስክ ሚትጌት ከማድረግ ደግሞ ኢንትሮዲስ ማድረግ ያለብን አዳዲስ አሰራሮችም ከኢንሹራንስም ይሁን ከሴኪሪቲም ይሁን የተለያየ ነገር እየታየ ነው ያለው ማለት ነው። ባለፈው የተፈጠረው ኢንሲደንት ነው ብለን የምንወስደው ስለዚህ በቀጣይ ይሄ ይደገማል ብለን አናምንም። ስለዚህ የተፈጠረው ባለፈው በጣም አሳዛኝ ነገር ነው። የሰው ሕይወት አልፏል፣ ንብረት ወድሟል፣ በኢኮኖሚው እድገት ላይም የራሱ ተጽዕኖ አሳድረዋል። ግን አሁን ያለው ኢንቨስተሮች እያዩት ነው የውጭ ኢንቨስተሮች ሰላም ነው ያለው። ይሄ ማለት ግን ዝም ብለን እኛ ጎመን በጤና ብለን ዝም ብለን ምንተወው ነገር አለም። አድማጮች፣ የዛሬው መሰናዶት ጠናቋል። እሸት የበቀለነኝ ጤና ይስጥልኝ።